በጎንደር ከተማና በአቅራቢያ ባሉ ከተሞች አዲስ አድማ መመታቱና የባህር ዳር አድማ ዛሬም በከፊል ቀጥሎ መዋሉን ከየስፍራው ያነጋገርናቸው ነዋሪዎች ይገልጣሉ በኦሮሚያ በኮንሶ በደቡብና በሌሎች የአገሪቱ ክፍሎችም ወከባ መኖሩንና አባሎቻቸውም እየታሰሩባቸው መሆናቸውን ተቃዋሚ ፓርቲዎች ይናገራሉ መርሳ ላይ የሰማያዊ ፓርቲ አባላት ታስረዋል። ፍኖተ ሰላም ውስጥ ተቃውሞ ሰልፍ ተደርጓል ያሉን ደግሞ የመእያድ ዋና ጸሐፊ አቶ አዳነ ጥላሁን ናቸው። አቶ አዳነ ጨምረውም በኦሮሚያ ስላለ ሁኔታም ማብራሪያ ሰጥተውናል። ከመንግስት በኩል ለዚህ ሁሉ ክስ መልስ ለማግኘት የተደረገ ሙከራ አልተሳካም። ለማንኛውም ይህን ሲያጠናቅር ያመሻው ሶሎሞን አባተ ዝርዝሩን በዕለቱ አብይረስ ይዞ ይቀርባል። በምዕራብ አማራ በጎንደር ከተማ እንዲሁም በአቅራቢያዋ ባሉ በርካታ ከተሞች ውስጥ አዲስ የሥራ ማቆም አድማ መደረጉን በቅርቡ ያነጋገርኳቸው የመላ ኢትዮጵያ አንድነት ድርጅት መኢአድ ዋና ጸሐፊ አቶ አዳነ ጥላሁን ገልጸውልኛል፣ ማምሻውን ማለት ነው። አቶ አዳነ በፓርቲያቸው አባላትና ደጋፊዎች ላይም በመላ አገሪቱ ሰፊ ማዋከብ እየተካሄደ መሆኑን ገልጸውልኛል። የዛሬውን የጎንደር ከተማ አድማ በተመለከተ ወደዚያው ደውዬ ነዋሪዎችን ለማነጋገር ስጠራ አምሽቻለሁ። አንዱ የነገሩኝን ቀጥዬ አሰማችኋለሁ። የድምፃቸው ቃና እንዲቀየር የተደረገ በመሆኑ ተመሳሳይ ድምፅ ቢኖር በአጋጣሚ የተፈጠረ መሆኑን እገልጻለሁ። ወደ ጎንደር ከተማ ነዋሪው ልመልሳችሁ። ዛሬ ህዝቡ ለአምስት ቀናት እንደሆነ የተገለጸ ለማቆም አድማ መቷል። ዛሬ ተጀምሯል። ዛሬ ምንድን ነበረ? ምንም የወጣ ባጃጅም የትራንስፖርት አገልግሎት ሄዶችም ምናምን የለም። ከፈቱ አገልግሎት ሰጪ ትችም የሉም። ከመድኃኒት ቤት ከፋርማሲና ከዳቦ ቤት በስተቀር ማለት ነው። ማን ነው የጠራው ለመሆኑ ይህንን አድማው? ባለቤቱ ህዝብ ነው። ምክንያቱም ከዚህ በፊት እንዳየ ነው። በተደጋጋሚ መንገድ ህጋዊ በሆነ መንገድ ጥያቄው ቴሻ ቀርብነት ሲሉ በአደባባይም እንዲሁም የመንግስት ባለስልጣናት በተገኙበት እና አቶ አዲሱ ለገሰ ምናልባት በረከት ስምኦን ባሉበትም ጥያቄዎችን አቅርቦ እንደሚመለሱበት ቃል ተገብቶለት ነበረ። እነዛ ጥያቄዎች እስካሁን አልተመለሱም። ሪባ ብሎ ከዛ በተጨማሪ ባለፈው እንዳየ ነው የአንድ ልጹ ሰው ግድያ ተካሂዷል። ነጭ ቲሸርት ለብሳል። ተው የተገደለ ልጅ ነው። እና እነዚህ እነዚህ ነገሮች የወለዱት ናቸው። እና ባለቤቱ ህዝቡ መሆኑ ማወቅ የሚቻለው ህዝቡ ሙሉ በሙሉ ተግባራዊ ያደረገው አድማ ስለሆነ፣ ጎንደር ውስጥ ብቻ ነው ያለው አድማው ወይስ ሌሎች አካባቢዎችንም አካቷል? አድማው ደባርክ ላይም አለ፣ ዛባትም አለ፣ እንደዚህም ጩሀይ የቆላ ድባ እዚህ ስሚን ጎንደር ከተማው አካባቢ ተያለችም። አብዛኞቹ ያው ቀን አድርጓል የአድ የጫማው ጥሪ መነሻ የት እንደሆነ አይታወቅም ነው እያሉኝ ያሉት። አዎ ግልጽ የሆነ እንትን የለም። ያው ብዙ በራሱ የሆነ ስልክ ነው አድማዎቹ እየጠራ ያለ ሳምንት ውስጥ ለሁለተኛ ጊዜ ትቀራ አድማ ነው ይሄ። ከዚህ በተጨማሪ ባለፈው አምድ አምስት ላይ የወንቃይ ኮሚቴ ምረራ አባላትን ለማፈን የተካሄደው እንቅስቃሴና ኮንሬል በመቀዘሙ ዞኑን አፍኖ ለመውሰድ በተከፈተ ተኩስ ላይ አፋኙ ቡድን ህዝቡ ላይ መተኮሱ ይታወቃል። ያኔ ከቆሰሎች ውስጥ አንዱ አዳን እኒው የተባለ ወጣት ቆስሎ ሕክምና ውስጥ መቆየቱ ይታወቃል። ዛሬ ቤቱ አልፎ የቀብር ስ ስርዓቱ ዛሬ ተፈጽሟል። የአሁኑ አድማ የተለዩ ጥያቄዎች አሉት። ባለፈው ጊዜ ከተነሱት የሉም። ባለፈው እንግዲህ ከዚህ በፊት በሰላማዊ ሰልፍ ላይ የተነሱ ጥያቄዎች እንደዚሁም እንዳልኩ በተወካዮች አማካኝነት ወልከ

ከዚህ በተጨማሪ ግን አሁንም የመከላከያ ሰራዊቱ በእያንዳንዱ አዲስ በግንባታ ላይ ያሉ ፎቆች ላይ በጣም ብዛት ያለው መሳሪያዎች ጠምዶ እንዳሉ ያ ደግሞ ህዝቡ ላይ ውጥረት ተፈጥሯል። በነፃነት መንቀሳቀስ አይቻልም። ምክንያቱም በየትኛውን ሰዓት ከመተ መውደቁ መረጋገጫ ብቻ ያለው እና በጣም አስቸጋሪ ሁኔታ ነው ያለው። ከዚህ በተጨማሪ ባለፉ ከታሰሩ ልጆች አሁንም ወደ ሰላሳ የሚጠጉ ልጆች ቀበሌ ሁለት ውስጥ ፖሊስ ጣቢያ ውስጥ እንዳሉ አሁንም እንዳልተለቀቁ፣ ተለቀቀ ልጅ አግኝቼ ለማነጋገር ብዬ ነበር። እሱም ያን ነገር ሰላማዊ ሰልፍ የመውጣት ሀሳብ አለ እንዴ? እስካሁን እንግዲህ ሰልፎቹ ወይም ሰላማዊ ተቃውሞዎቹ እንዳየናቸው ፍጹም ጨዋ በሆነ መንገድ ሊደረጉ ታስበው ቢጀመሩም ያው እንግዲህ አንዴ ከተካሄደው ሰፊ የህዝባዊ ንቅናቄ ህዝቡ የታከለበት የሰላማዊ ስልፍ ውጪ ትሆና በእንደዚህ ህዝብ ያሳትጋት ብዛት ያሳተፈን እንቅስቃሴ ሊኖር እና እንግዲህ አላስፈላጊ እርምጃ ወስዶ እርምጃን ስለማድረግ ትክክል ተገቢ አይደለም ለማለት የወጣ ሰው እንኳን ያው የትዊተር አክሊሆን ስለሆነ ሰላማዊ ሰልፍ ቢደረግ ነው ማለት የሚያስችሉ ነገሮች አላየሁም። እኔ በግሌ ግን በዚህ የሚቀጥል ከሆነ እንግዲህ ያው ሪስኩን ወስዶ ህዝቡ የሚወጣ ይመስለኛል። ስለ ክልሉ አጠቃላይ ሁኔታና ስለ ሀገሪቱም የተናገሩት የመ የኢህአድ ዋና ጸሐፊ አቶ አዳነ ጥላሁን የጎንደሩን አድማ አረጋግጠውልኝ ዝርዝር ማብራሪያም ሰጥተውኛል። ምስራቅ አማራ፣ ሰሜን ወሎ ላይ ሀያ አራት ሰዎች በጊዜ ቀጠሮ ተጠየቀባቸው ለናያ ሀያል ተቀጠሯሉ ይሄ ቀጠሮ ሂደት ዙሪያ ላይ ተከሳሾቹ ለፍርድ ቤት ምንም ወንጀል እንዳልፈጸሙ ለማሳመን ሞክረዋል። ነው በዛም ላይ ቀዳሚዎቹ አንዱ ው ችሎት ላይ እንዳለቀሰች እና አግባብ እንዳለ ነው በድምፅ ብልጫ እንደተወሰነ እና ሀያ አስራ አራት ቀን ቀጠሮ እንደተወሰነባቸው ነው በትናንት ላይነት በማካከለና ከአብሩ ሰማያዊ ፓርቲ አባል አንዱ ከፍተኛ ደረጃ ከማረሚያ ቤት ወጥተው እንደተደበደቡ መረጃው ደርሶኛል ዛሬ ሌላው የኢህአዴግ ባለስልጣናት ህዝብ ምርስበት ለማናየት ሆን ብለው ጎንበር አካባቢ የተካሄደው የህዝብ እንዲታ አይወክለን ብላችሁ ሰላማዊ ሰልፍ ህዝቡን እንድታስተባብሩልን በሚል እዛው ወንበዋላል አቶ ስድስት የቤተ እምነት ኃላፊዎችን የሙስሊም እምነት መሪዎችን፣ የኦርቶዶክስ ካህናትን፣ የፕሮቴስታንት የሚሽን ኃላፊዎችን በመሰብሰብ በፖለቲካ ዙሪያ ከፍተኛ የሆነ ቅስቀሳ እንዳካሄዱ ነው። ምስራቅ ጎጃም ላይ ደብረ ማርቆስ ዛሬ ተለያየ ነገር የለች መጠነኛ መረጋጋት እንዳለ ነው። እናርጅ እናውጋ ወረዳ ደብረ ወርቅ ከተማ ላይ የመያድ አባላት እየታደሙ ነው። ምሽ አድማሴ እያለምን ብሰው አቶኛ ፈቃዱ የተባለ የመያድ አባላት አንድ ሳምንት ቤታቸው ተገቡ እንዲታገፍ ከተደረገ በኋላ ዛሬ ተለቀዋል ምም። አቶኛ ፈቃዱ የተባለ እስካሁን እንደታሰረ መሆኑን መመረሯል። ይቼና ላይ ደረጀ ጊዜ ተመላሽ ቤትነት አይተነወሉ የተባሉ የመያድ አባላት አሁንም እንደታሰሩ ይገኛሉ። ሸበል በረንታ ላይ ጥሩ ዋለ ግዛቸው የተባለና ሌሎች አስራ አምስት የናያድ አባላት በአሁን ወስዱ ቤታቸውን ለቀው እስካሁን ጫካ ለጫካ እየተንከራተቱ መሆኑ መረጃ አለ። ምዕራብ ጎጃም ጋዜጠና ወረዳ ፍኖተ ሰላም ከተማ በዛሬው ዕለት ህዝቡ ሰላማዊ ሰልፍ በነቂስ ወጥቶ ሰላማዊ ሰልፍ አካሄዷል። ተኩሱ ነበረ ግን በሰው ላይ ጉዳት አልደረሰም። በባህር ዳር ለአራተኛ ቀናት የስራ ማቆም አድማ ላይና ያለችው ሆኖ ትራንስፖርት መኪናዎች ዛሬ በከፊል መንቀሳቀስ ጀምሯል። አቶ አዳነ ጥላሁን በአማራ ክልል ሰሜን ሸዋ ውስጥም የውጥረት ሁኔታ መኖሩን ገልጸውልኛል። እነ ማጀቴንም አንስተዋል። ከአማራ ክልል ውጭም ኦሮሚያ ውስጥ ዘፈናችሁ ተብሎ ፍርድ ቤት ቀርበዋል ካሉኝ ዜጎች አንስቶ በተለያዩ ምክንያቶች የተያዙ ሰዎች ከምስራቃዊቱ የሀረርጌ ከተማ አወዳይ እስከ ወለጋ ያለውን ሁኔታም አብራርተዋል። እንዲሁም በደቡብ ኢትዮጵያ በሰገን ህዝቦች ላይ የተፈጸመ ነው ያሉትን በደልና በሐዋሳ ከተማም እየደረሰ ነው ያሉትን አክለው፣ ጨፌ ቀበሌ ውስጥም ቤቶችም እየፈረሱ ስለመሆኑ ማብራሪያ ሰጥተዋል። አዲስ አበባ ውስጥም እንዲሁ ቤቶችን የማፍረስ ስራ መቀጠሉን ገልጸዋል። አቶ አዳነ በሌላ በኩል ደግሞ በአባላቱ ላይ ይካሄዳል ያሉት ወከባ እንደቀጠለ መሆኑን የሰማያዊ ፓርቲ ምክትል ፕሬዚደንት አቶ ለገሰ ተፈረደኝ ገልጸውልኛል። አባሎቻችን በተለያዩ ቦታ እየታደኑ እየታሰሩ ነው። የት የት ታስረዋል? የመርካም ታስረዋል፣ ወልዲያም ታስረዋል። ትናንት ሁሉ የታሰሩ አሉ። ሌሎች ደግሞ የተለያዩ እስረኞች በሚፈቱበት ጊዜ የእኛ ፓርቲ አባላት እየተፈቱ አይደለም። ተጨማሪ ቀጠሮ እየተጠየቀባቸው በእስር ቤት እየቆዩ ነው። ዛሬም የባህር ዳር ነበረ። ባህር ዳርም ስድስት አባላት የታሰሩ አሁንም የስምንት ቀን ቀጠሮ ዛሬ የተፈቱባቸው ለሀያ ስድስት ተቀጥረዋል። በጠቅላ- በሌሎች ቦታም የታሰሩ አባላቶች በሙሉ ያው የተለያየ ሰቆቃ እየደረሰባቸው ነው። ስንት አባሎቻችሁ ታስረዋል በጠቅላላው? አሁንም በቁጥር እንዲህ ነው ብሎ ማስቀመጥ ያስቸግራል። ከመቶ ሀምሳ በልጠዋል በተለያየ ቦታ። አሁን በዚህ በአንድ ወር ውስጥ ብቻ የበሽቶቹን ሳይጨምር በአንድ ወር ውስጥ የታሰሩት ብቻ ከመቶ ሀምሳ በልጠዋል። በብዛት የአማራና የኦሮሚያ ክልል ነው። እዚህም አዲስ አበባ አለ እና አሁን ደግሞ በተለያየ ቦታ ላይ የስልክ መገናኘት ችግር ስላለ የመረጃም ክፍተት ስላለ የታፈኑበትም ቦታ አንዳንዱ ስለማይታወቅ መረጃ ገና እያፈላለግ ነው በአባላቶቻችን በኩል ግን በተለያየ ደጋፊም አባልም የተለያዩ አመራሮችም በተለያየ ቦታ እየታሰሩ ነው። ብዙ እንደሚሆኑ ነው ግምቱ የሚያመላክተው። የሚከሰሱባቸው የወንጀል አይነቶች ምንድን ናቸው? በአብዛኛው ህገወጥ የሆነ ስብሰባ ጠርታችኋል የሚል ነው። ከሽብርተኝነት ጋርም የተያያዘ ነው። የተወሰኑትን ደግሞ እውከትና ብጥብጥ በመጥራት ህገ መንግስታዊ ስርዓቱን ለመናዳ ለመሆኑ በዚህ ሁኔታ የሀገሪቱ አጠቃላይ ሁኔታ ምን አቅጣጫ እየያዘ ነው? ለመኢአድ ዋና ጸሐፊ አቶ አዳነ ጥላሁን ያቀረብኩት ጥያቄ ነበር። ከዚሁ ከቀጠለ ሀገሪቱ ወደ አላስፈላጊ ብጥብጥ ትገባ ብስል ስጋት ነው ያለ አንደኛ ነገር በመሰረቱ አሳቡ ከታሪክም እንደምንረዳ በየትም ሀገር በየት ማለት በጠመንጃው እንደ ጉልበት ሀይል ችግር የሰጣ መንግስት የለም። የዛ መንግስት ግን አሁን የትቅስ የተጋባው ህዝብ ጋር ደግሞ ከተጋባህ በጣም አደጋ ነው ያለው እና እንደውም ኢህአደግ በአሁኑ ሰዓት እንደ ለራሱ ሙሉ የማስል ቆሞ ብሎ ራሱ የሚያይበት እና የሚያስቡበት ደረጃ ላይ እና የተጀመረውን ችግር በሰላማዊ መንገድ ሊፈታ የሚችልበት በሆደ ሰር አቋም እስካሊያዘ ድረስ አሁን እየታየ ባለው ደረጃ ስናየል አንደኛ ህዝብን በጠመንጃ ፈሙዝ አሰራጥቶ ዘላቂ ሰላም ያመጣ መንግስት በታሪክ ስም በሚያማገ አይኖርም። ሁለተኛ የአሁኑ ሁኔታ ዝብርቅሮ ወጣው ዝብርቅሪቆ ወጣው መንግስት ከህዝብ ጋር ለዘ መጋባት ለመግባሱ ነው። እንዳሁም ለመነሻ የወላጅ ችግር የኦሮሚያ ተባለ እንጂ ችግር እኮ አይደለም እኮ ቁልሙ የአፍረ የሀያ አምስት አመት የኢህአደግ ዙሪያ ያለው ተሳሳተው ፖሊሲ የተሳሳተ አካሄድ ሞትና አላግባብ መበልጸት ያሎ መስራት በአጠቃላይ በአገሪቱ ላይ እየተሰራ ያሉ ከፍተኛ የሆኑ ደባዎች የፈጠረው የብሶት እንትን እንጂ ወልቃይትና የኦሮሚያ አካባቢ እኮ የተነሱ ችግሮች ስለመሻ እነሱ የተጠራቀመ የህዝብ ቢሶት ውጤቶች ናቸው። ወልቃየት ውስጥም አፈናው ቀጥሏል የሚሉ መረጃዎች ደርሰውኛል። በመንግስት አካላት በኩል ያለውን ሁኔታ ለመጠየቅ ወደ አማራ ክልላዊ መንግስት ቃል አቀባይ አቶ ንጉሱ ጥላሁን፣ ወደ ክልሉ ፕሬዚደንት አቶ ገዱ አንዳርጋቸው፣ ወደ ፌዴራሉ መንግስት የኮሚኒኬሽንስ ጉዳዮች ቢሮ የህዝብ ግንኙነት ኃላፊ፣ ወደ ትግራይም ደውዬ የጸጥታ ኃላፊውንና የኮሚኒኬሽንስ ጉዳዮች ኃላፊውን ለማግኘት ተከታታይ ጥረቶችን አድርጌያለሁኝ። ለዛሬ አልተሳካ ማንኛቸውም ጋር አቶ ንጉሱ ጥላሁን ብቻ ስብሰባ ላይ እንዳሉ በሌላ ሰው ተነግሮኛል። የመንግስቱ አካላት ሰሞኑን ወቅታዊ መረጃዎችን በመስጠት እየተባበሩን ስለሆኑ ቢሮዎቻቸውን ዘግተዋል ብዬ ለመናገር አልደፍርም። አሁን በጥረት ይቀጥላለሁኝ።